የአሜሪካ ድምፅ ራዲዮ ጣቢያ ነው። ከአራቱ የዴስቲኒ ኢትዮጵያ መዳረሻዎች ኢትዮጵያ ከየትኛው ላይ ትሆን? አብዛኛው ኦሮሚያ አሁን ለምሳሌ ሰፊ የሆነ የግጭት የጦርነት ሜዳ ሆኗል። ሌላ ማሳያ ነው።

በዚህ ዙሪያ ከተሰናዳ ዘገባ የተቀነጨበ ነው። ዜናውን ተከትሎ የሚቀርበው ቅንብር የምሽቱን ሰፋ ያለ ጊዜ ይዛል። ሰላም ጤና ስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮች ቅዳሜ ነሐሴ 22 2015 ዓ ም ምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። የፕሮግራም አቀናባሪ ንጉሡ ታምሬ ነው። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት። እንደምናመሻችው አድማጮች፣ ዜናውን የማሰማችሁ ስመኝሽ ቆየ ነኝ። በጋሞ ዞን አርባ ምንጭ ዙሪያ ወረዳ ሻራ ቀበሌ በተፈጠረ ግጭት ከትላንት ጀምሮ 18 ሰዎች መገደላቸውንና ሀያ ሰዎች መቁሰላቸውን ነዋሪዎች ለአሜሪካ ድምፅ ተናገሩ። አንድ የአርባ ምንጭ ሐኪም በበኩላቸው አስራ ሁለት ሰዎች መሞታቸውን ና አስራ አምስት መቁሰላቸውን ለአሜሪካ ድምፅ አረጋግጠዋል። የዞኑ ኮሚኒኬሽንስ ጉዳዮች መምሪያ ባወጣው መግለጫ ህገ መንግስታዊ ስርዓትን ለማፍረስና የአካባቢውን ሰላምና ጸጥታ ለማደፍረስ የሞከረውን ታጣቂ ኃይል በቁጥጥር ስር ለማዋል በተወሰደ እርምጃ የሰው ህይወት ማለፉን አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዴውስ ተጨማሪ ዘገባ ልኳል። ለደህንነታቸው ስለሚሰግቡ ስማቸውን መጥቀስ ያልፈለጉ የአርባ ምንጭ ዙሪያ ወረዳ የሻራ ቀበሌ ነዋሪ በቀበለው በተፈጠረው ግጭት ቁጥራቸው የበዙ ሰዎች መጎዳታቸውን ተናግሯል። ሰባቱ ተቀብሯል። አስራ አንዱ ወረዲ አሁን እንደገና እየተሰበሰበ ነው ያለው። ቁጥራቸውን እናንተ በምን አረጋገጣችሁ? አሁን ለራሱ እንዲሁም ከዛ በላይ እየተለቀም እኮ ነው ያለው ከላፊያ ገፍቶ እየለቀመ ነው ያለው እየቆሰለ ወደ ሀያም የሆኑ አሉ። የዞኑ አስተዳደር መንግስት የኮሚኒኬሽን ጉዳዮች መምሪያ የዞኑን የጸጥታ ግብረ ኃይል ጠቅሶ ባወጣው መግለጫም ህገ መንግስታዊ ስርዓትን ለማፍረስ እና የአካባቢ ሰላምና ጸጥታ ለማደፍረስ የታጠቀ የታጠቀውን ኃይል በቁጥጥር ስር ለማዋል ሲባል በተወሰደው እርምጃ መጠነኛ ያለው የሰው ህይወት ማለፉና ንብረት መውደሙን አስታውቋል። የአካባቢው ነዋሪዎች ግን መንግስት ራሱ አሰልጥኖ መሳሪያ የሰጣቸው የቀበሌ ታጣቂዎች እንጂ የታጠቀ ቡድን የለም ሲሉ አስተባብሏል። የግጭቱ መንስኤ የሻራ ቀበሌ ከአርባ ምንጭ ዙሪያ ወረዳ ተነጥሎ ወደ አርባ ምንጭ ከተማ አስተዳደር እንዲካለል በመወሰኑ ነው ሲሉ አንድ የአይን እማኝና የቀበሌው ነዋሪ ለአሜሪካ ድምፅ ተናግሯል። እኚሁ አስተያየት ሰጪ ውሳኔው ከተላለፈ በኋላ በተፈጠረው አለመግባባት ቀበሌው ለወራት ከመንግስታዊ አገልግሎት ውጭ ሆኖ መቆየቱን ገልጿል። በሻራ ቀበሌ የነበረው የጸጥታ ችግር የሰው ህይወት ወደጠፋበት ግጭት ያመራው ግን ቀበሌውን ወደ ስራ ለማስገባት የአርባ ምንጭ ከተማ አስተዳደርና የአርባ ምንጭ ዙሪያ ወረዳ የጸጥታ ኃይሎች ወደ ቀበሌው በመግባታቸውና የሻራ ቀበሌ ሚሊሻዎች፣ ወጣቶችና የቀበሌው ነዋሪዎች ምክክር አድርገው በመተማመን ላይ ሳይደረስ በመቅረቱ ነው ብሏል። ነዋሪው የእኛ ቀበሌ ወደ አርባ ምንጭ ከተማ አስተዳደር አይካልልም ማለቱን አመላክቷል። በቅርቡ የራሳችን አመራሩን ወደ አስገብተን መንግስት መሰረታለን በማለት 18 ላይ ጀመሩ። ከዛ በኋላ ገቡና ልጆቹ ላይ ተኩስ ጀመረ። ማን ነው የሚተኩሰው? ልዩ ኃይል። ማንነታቸው እንዳይጠቀስ ጠየቁ። የሆስፒታል ባለሙያም ሰዎች መገደላቸውና መቁሰላቸውን ለአሜሪካ ድምፅ ገልጿል። ይደርሳሉ ነፍሳቸው አልወጣም። ግን እዛ መቶ የሞቱት ማለት ነው። ከፍተኛ ጉዳት ደርሰውባቸው ከ ከአስራ አምስት በላይ ናቸው። የተለያዩ የአካባቢ ነዋሪዎች ለአሜሪካ ድምጽ በስልክ በሰጡት አስተያየት የሟቾችና የተጎዱ ሰዎች ቁጥር ሊጨምር እንደሚችል ተናግረዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሐዋሳም። በቡዳፔስት የዓለም አትሌቲክስ ሻምፒዮና ዛሬ ነሐሴ ሀያክ በተካሄደው የሴቶች የማራቶን ውድድር ኢትዮጵያ የወርቅና የብር ሜዳሊያዎች አግኝታለች። ውድድሩን 2 ሰዓት 24 ደቂቃ 23 ሰከንድ በሆነ ሰዓት በማጠናቀቅ የወርቅ ሜዳሊያ ለሀገሩ ያስገኘችው አማኔ በሪሶ ስትሆን በጣም ተደስቻለው ለሀገሬ ወርቅ ስላመጣው ተደስቻለው ስትል ስሜቷን ለአሜሪካ ድምፅ ገልጻለች። ባለፈው ዓመት በአሜሪካ ኦሪጎን ግዛት በተካሄደው 18ኛው የዓለም አትሌቲክስ ሻምፒዮና የሴቶች ማራቶን ውድድር ሻምፒዮን የነበረችው ጎይተቶም ገብረስላሴ እንዲሁ ሁለተኛ ሆና በማጠናቀቅ የብር ሜዳሊያ አስገኝታለች። ሌላዋ ኢትዮጵያዊት አትሌት ያለም ዘርፍ የኋላውም አምስተኛ ደረጃን ይዛ ውድድሩን አጠናቃለች። ሌላዋ አትሌት ፀሐይ ገመቹ በውድድሩ ላይ ለታየው የቡድን ስራ ከፍተኛ አስተዋጽኦ ያደረገች ቢሆንም ከ35 ኪሎ ሜትር በኋላ በተሰማት ከፍተኛ ሕመም ምክንያት ውድድሩን ለማቋረጥ ተገዳለች። አድማጮች፣ ይህ ዜና የሚተላለፍላችሁ ከአሜሪካ ድምፅ ራዲዮ ነው። ምክንያቱ ባልታወቀ ምክንያት አርብ ዕለት ማታ በኬንያ የደረሰው የኤሌክትሪክ መብራት መቋረጥ ቅዳሜ ዕለትም ቀጥሎ 12 ሰዓት ማስቆጠሩ ተገለጸ። የመብራት መቋረጡ የሀገሪቱን ዋና ዓለም አቀፍ አውሮፕላን ማረፊያ እንዲዘጋ ያደረገ ሲሆን ዋና ዋና ሆስፒታሎችና የፕሬዝዳንት ጽህፈት ቤት ግቢም ጭምር የኤሌክትሪክ መስመር ተቋርጦባቸዋል። የመብራት መቋረጡን ተከትሎ መንግስት አብላጫ የባለቤትነት ድርሻ ያለው የኬንያ ኤሌክትሪክ ኃይል መስሪያ ቤት ባወጣው መግለጫ የኤሌክትሪክ ማሰራጫ ላይ የደረሰው ችግር በተወሰነው የሀገሪቱ ክፍል ከፍተኛ የኃይል መቋረጥ ማድረሱን አስታውቋል። ከሌሊቱ ዘጠኝ ሰዓት ጀምሮ ግን በዋና ከተማው ናይሮቢ በሚገኘው ዓለም አቀፍ አየር ማረፊያና አንዳንድ ወሳኝ አካባቢዎች የኤሌክትሪክ ኃይል መመለሱን መስሪያ ቤቱ ገልጿል። በናይሮቢ የሚገኙ ሶስት ትልልቅ ሆስፒታሎች እና የፕሬዚዳንት ዊሊያም ሩቶ ጽህፈት ቤት የሚገኝበት የመንግስት መስሪያ ቤትን ጨምሮ ግን ሌሎች በርካታ ቦታዎች አሁንም ጀነሬተር እየተጠቀሙ መሆናቸውን ለአሶሲየትድ ፕሬስ ገልጸዋል። የፊፋ የዲሲፕሊን ኮሚቴ የስፔን እግር ኳስ ፌዴሬሽን ፕሬዚዳንት ሉዊስ ሩቢያለስ በሴቶች ዓለም ዋንጫ ፍጻሜ ተጫዋቿን መሳም ጨምሮ ያሳዩትን ባህሪ መርምሮ እስኪጨርስ ለዘጠና ቀናት ከስራ አግዷቸዋል። ሩቢያለስ የስፔን የሴቶች እግር ኳስ ቡድን ተጫዋችን ያለ ፈቃድ አስመዋል በሚል ስራቸውን በፈቃዳቸው እንዲለቁ ከስፔን መንግስት፣ ከሴት ተጫዋቾች፣ የእግር ኳስ ክለቦችና ሌሎች ባለስልጣናት ግፊት ቢደረግባቸውም ከኃላፊነታቸው እንደማይነሱ አርብ እለት የስፔን እግር ኳስ ፌዴሬሽን ባካሄደው አስቸኳይ ስብሰባ ላይ ተናግረዋል። የዲሲፕሊን ዳኞቹ ከማስጠንቀቂያና ከቅጣት አንስቶ ከስፖርቱ እስከ መታገድ የሚደርስ ቅጣት ሊያስተላልፉ ይችላሉ። ፊፋ ባወጣው መግለጫ የዲሲፕሊን ኮሚቴው ዳኛ ሆርሄ ፓላሲዮ የተጫዋቿን ሄርሞሶን መሰረታዊ መብቶችና የዲሲፕሊኑን ምርመራ ሂደት ትክክለኛነት ለመጠበቅ ቅዳሜ ዕለት ጣልቃ መግባታቸውን አመልክቶ ሩቢያልስ በራሳቸው ወይም በሶስተኛ ወገን በኩል የስፔን ብሔራዊ እግር ኳስ ቡድን ተጫዋች የሆነችውን ጄኔፈር ሄርሞስን ወይም በቅርቡ ያሉ ሰዎችን ለማነጋገር ከመሞከር እንዲቆጠቡ አዘዋል ብሏል። አድማጮች ለሰዓቱ የያዝናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ። አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ቅዳሜ፣ ነሐሴ 2 2015 ዓ ም በድጋሚ ሰላም ጤና ስጥልኝ። እንደምናመሻችሁ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪ ንጉሥ ታምሬ ነው። አሁን በቀጥታ ወደ ምሽቱ ቀዳሚ ቅንብር ልውሰዳችሁ ከአራቱ የዴስቲኒ ኢትዮጵያ መዳረሻዎች ኢትዮጵያ የቱ ላይ ትሆን ሲል ይጠይቃል የምሽቱ ቅንብር። በመንደርደሪያው ዴስቲኒ ኢትዮጵያ የተሰኘ ሀገር በቀል ተቋም ከሦስት ዓመት በፊት ከአገሪቱ ምሁራን፣ ፖለቲከኞች፣ የመንግሥት ተቋማት፣ የሲቪል ማኅበራት፣ የትምህርት ተቋማት፣ የግሉ ክፍለ ኢኮኖሚና እንዲሁም የመገናኛ ብዙሃን ባለሙያዎችና ወጣቶች ውስጥ የተውጣጡ 50 ሰዎችን ለስድስት ወራት በማወያየት ኢትዮጵያ በሚቀጥሉት 20 ዓመታት ውስጥ ሊገጥማት ይችላሉ ያሏቸውን አራት አማራጭ መዳረሻዎች ቀርጸው እንዲያወጡ አድርጎ ነበረ። በወቅቱ በአገሪቱ በነበሩ ተጨባጭ ሁኔታዎች ላይ ተመስርተው ለሕዝብ ይፋ ከተደረጉ አንድ በጎ አዝማሚያ ያለውና ሦስት አደጋ አዘል ዕጣ ፈንታዎች ውስጥ ለመሆኑ ኢትዮጵያ ከየትኛው መንገድ ላይ ትገኝ ይሆን? ሊካሄዱ ለሚታሰቡ የሰላምና የእርቅ ጥረቶችስ ምን ያህል እገዛ ያደርጉ ይሆን የሚሉ ጥያቄዎችን ያነሳችው ስመኝሽ የቆየ በምክክሩ ተሳታፊ የነበሩ ባለሙያዎችንና ምክክሩን ያዘጋጀውን የዴስቲኒ ኢትዮጵያ አስተባባሪ አነጋግራ ያሰናዳችውን ከዚህ ቀደም አሰምተናችሁ ነበር። በምሽቱ ስርጭታችንም በድጋሚ ይሰማል። በዴስቲኒ ኢትዮጵያ አዘጋጅነት ከተለያዩ የህብረተሰብ ክፍሎች የተውጣጡ ሀምሳ ተጽዕኖ ፈጣሪ ሰዎች ወይም የሀሳብ መሪዎች ለስድስት ወራት ባካሄዱት ዝግ ስብሰባ ኢትዮጵያ ወደፊት ሊገጥሟት ይችላሉ ባሏቸው ዕጣ ፈንታዎች ዙሪያ መክረው አራት ሴናሪዮ ያሏቸውን መዳረሻዎች አስቀምጠው ነበር። እነዚህ ሰባራ ወንበር፣ አጼ በጉልበቱ፣ የፉክክር ቤትና ንጋት የተሰኙትና በወቅቱ በኢትዮጵያ የነበረውን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተግዳሮቶች መነሻ በማድረግ በቀጣይ 20 ዓመታት ምን ሊከሰት እንደሚችል የሚያመላክቱት መዳረሻዎች ለኢትዮጵያ የተሻለ እድል እንዲመጣ መወሰድ ያለባቸውን እርምጃዎች የሚያመላክቱ መሆናቸውም ተገልጾ ነበር። ከእነዚህ ውስጥ ሰባራ ወንበር ኢትዮጵያ ላሉባት ችግሮች የሚሰጠው ምላሽ የተገደበ፣ ለችግሩ የማይመጥንና በቀላሉ የሚሽመደመድ አጼ በጉልበቱ ማናለብኝነት፣ አምባገነንነትና ፈላጭ ቆራጭነት የሚነግስበት እንዲሁም የፉክክር ቤት እኔ ይበልጣለሁ በሚል የፉክክር መንፈስ የተሞላና ክልሎች የራሳቸውን ጡንቻ የሚያፈረጥሙበት መዳረሻዎች ሲሆኑ አራተኛውና በንጋት የተሰየመው መዳረሻ ደግሞ በውይይት በእርቅና በተቋማት ግንባታ ላይ የተመሰረተ አካሄድን የሚያሳዩ ናቸው። ኢትዮጵያ በወቅቱ ለነበረባት ተግዳሮቶች የሚሰጡ ምላሾች ያመላክቷቸዋል የተባሉት እነዚህ አራት ሴናሪዎች ወይም መዳረሻዎች ህዳር 24 2012 ዓ ም ለህዝብ ይፋ ከተደረጉ በኋላ ባሉት ሶስት ዓመት ከግማሽ ጊዜ ውስጥ በኢትዮጵያ አዳዲስ ፖለቲካዊ ኢኮኖሚያዊና ማህበራዊ ቀውሶች ተፈጥረዋል። በሰሜን ኢትዮጵያ የተካሄደው ጦርነት፣ የኮቪድ ወረርሽኝ፣ በኦሮሚያና ሌሎች ክልሎች አዲስ የተቀሰቀሱና የቀጠሉ ግጭቶች፣ እንዲሁም በአፍሪካ ቀንድ ለአመታት የዘለቀው ድርቅ ለበርካቶች ህይወት መጥፋትና ለሚሊዮኖች ከቤት ንብረት መፈናቀል ምክንያት ሆነዋል። ከዚህ በመነሳት ከተለያየ የፖለቲካ አመለካከት ብሔር፣ ጾታና ሃይማኖት የተውጣጡት የህብረተሰብ ክፍሎች በስምምነት ካስቀመጧቸው እጣ ፈንታዎች ኢትዮጵያ በየትኛው መንገድ ላይ እየተጓዘች ነው የሚለውን ጥያቄ በምክክሩ ተሳታፊ ለነበሩት የሴናሪዮ ቡድን አባላትና የምክክሩን ሂደት ላስተባበረው እና በተቀረጹት መዳረሻዎች መሰረት ሀገራዊ ምክክሮችን በማካሄድ ለሚንቀሳቀሰው ዴስቲኒ ኢትዮጵያ አቅርበንላቸዋል። ከነዚህ መካከል አንዱ የኦሮሞ ፌዴራሊስት ኮንግረስ ወይም ኦፌኮ ፕሬዝዳንት መረራ ጉዲና፣ ኢትዮጵያ ቀስ በቀስ በሚደረግ የተቋማት ግንባታ ይደረስበታል በተባለ ዲሞክራሲያዊ ሽግግር ከተመሰለውና ብቸኛ በጎ አማራጭ ሆኖ ከቀረበው ንጋት በተቃራኒው እየሄደች ነው ይላሉ። የመጀመሪያው መዳረሻ ንጋት የሚለው በጣም እጅግ በጣም ተስፋ ሰጪ እየነበረው ከሞላ ጎደል አሁን የለን እሱ አልተሳካልንም። እንደውም በተጋራነው ይህን ነው ይዛ ሌሎቹ በተለያሹ ደረጃዎች እየተፈጸሙ ናቸው። የአጼ በጉልበቱም ጥያቄ እያየ ነው ነው እየመጣ ነው። የፉክክር ቤትም የፖለቲካ ኃይሎች ከመተባበር ይልቅ የመጠላለፍ ፖለቲካው ቀጥሎበታል። ሰባራ ወንበሪን የሚባለው ከቡና ጉደል እየተከሰተ ነው። ስለዚህ ሶስቱ እየተከሰቱ ናቸው በተለያዩ ደረጃዎች። ፕሮፌሰር መረራ ኢትዮጵያ ተስፋ ሰጪ ከሆነው ንጋት በተቃራኒ ወደ ተቀመጡት ሶስት መዳረሻዎች እየተጓዘች ለመሆኑ የሚያመላክቱ ከሰላምና ጸጥታ ወቅታዊ ፖለቲካና ኢኮኖሚያዊ መስተጋብር ጋር የተያያዙ ምክንያቶች መኖራቸውን ጨምረው ያብራራሉ። ታሪክ ባልታየ መንገድ በሰሜን ኢትዮጵያ የነበረው እልቂት አንዱ ማሳያ ነው። አብዛኛ ኦሮሚያ አሁን ለምሳሌ ሰፊ የሆነ የግጭት የጦርነት ሜዳ ሆኗል። ሌላ ማሳያ ነው። ፖለቲካ ሜዳሩ እንደኛ አይነቱ ተገብቶ ወትን አንዳንዶቹ እስከ ጦር ሜዳ የትግራይ ጦርነት፣ የኦሮሞ ኦሮሚያ አካባቢ ያለው ጦርነት፣ ሌሎች የፖለቲካ ቀውሶች ውስጥ በተለያየ ደረጃ ይገቡዋሉ በቀጥታ ሆኔ በተዘዋዋሪ ዛ ለምሳሌ የተሳተፉ ሰዎች እኔ የማውቀው ሰው ለምሳሌ በሀገር ክደት ተከሶ ኢትዮጵያ የማይገባ አለ ሕገ መንግስታዊ ስርዓትን በጉልበት ለመገርሰስ ለማውረድ ተንቀሳቅሳለች ተብላ ተከሳይ እስር ቤት የተወረወረች ሴት አለች። እንዲህ እየተባለ እንግዲህ ማሳያዎቹ ግልጽ ናቸው ማለት ባልበት አጠቃላይ ቀውስ ሀገሪቷ እንዳሁም እጅግ በጣም አደገኛ ወደሆነ ወደ መስቀለኛ መንገድ መጋፋቷ እነዚህ ነገር ያሳያሉ ማለት ነው። ደቡብ አፍሪካ ረጅም ዘመን ያስቆጠረውን የፖለቲካ ቀውሷን ለመፍታት በተቸገረችበት ወቅት ሀገሪቱ እንዳትበታተን ቁልፍ ሚና መጫወቱ ከሚገለጽለት ተመሳሳይ እንቅስቃሴ የተወሰደውን ሴናሪዮ ያሰናዳው ዴስቲኒ ኢትዮጵያ አስተባባሪ የሆኑት ዶክተር ንጉሱ አክሊሉ ግን በፕሮፌሰር መረራ ሀሳብ ሙሉ ለሙሉ አይስማሙም። በእርግጥ ኢትዮጵያ እያለፈችበት ያለችው ውጥንቅጥ በቀላሉ ወደ ንጋት የሚወስዱ አይመስሉም የሚሉት አቶ ንጉሱ ሆኖም ለንጋት የተሰጠው የጊዜ ገደብ ሀያ አመት እንደመሆኑ ወደ ንጋት ለመሄድ አሁንም ተስፋ አለ ይላሉ። እና በሌነት አሁን አንደኛ እነዚያ አሁን አሁን ያለንበት ወይም የደንበት ሁኔታ የሚቀጥሉትን ሀያ አመታት ኢትዮጵያ ልትደርስ የምትችልበትን ነገር የሚያመለክቱ አይደሉም። እኔ አሁንም የማምነው በሚቀጥሉት አስራ ስድስት አስራ ሰባት አመታት ውስጥ ብንሰራ የሚገባ መሬት ስራ የሚገባ ከሰራን ንጋትን ማይቀሬ እና እነዚህ አሁን ያለፍባቸው ያሉ ነገሮች የሂደት ጉዳይ ናቸው እንጂ እንደ ችግር የምንቆጥራቸው አይደለም። ምክንያቱም ለዘመናት የተዘሩት ዘሮች ነው አሁን እየበቀሉ ያሉት። አሁን ደግሞ ጥሩ ዘር ከዘራን በሚቀጥሉት አመታት ይሁን ወይም መጪ አመታት የተሻለ ነገር እየመጣ ይሄዳል እና አሁን የአጨዳ ጊዜ ላይ፣ የመከር ጊዜ ላይ ነው። እኛም ከኛም በፊት የነበሩ ታላላቆቻችን የዘራነውን ነገር እያጨድን ነበር ነው እና አሁን ግን እኛ ኮንሽስ ሆነን የጥሩ ነገር እየዘራን መሄድ ከጀመርን በሚጠቅ አመታት ውስጥ ንጋት ማምጣቶት ምንም ምክንያት የለም። ዶክተር ንጉሱ ተስፋ የጣሉበት የንጋት መዳረሻ በውስጡ የያዛቸው አስራ ሁለት መሰረታዊ መስፈርቶች አሉት። ከነዚህ መካከል የዜጎች በኢትዮጵያ ጣፈንታ ላይ በቀናነት መነጋገር መቻል፣ የተፎካካሪ ፓርቲዎች የድርድር ሂደት፣ ነፃና ፍትሐዊ ምርጫ መኖር፣ ጠንካራ የተቋማት ግንባታ፣ በሕገ መንግስቱ ዙሪያ የሚደረጉ ሚዛናዊ ውይይቶችና የኢኮኖሚ እድገት እንደ ማሳያነት ተጠቅሰዋል። ከዚህ ረገድ አሁን ኢትዮጵያ ውስጥ ችግሮች የመግሰፋቸውን ያክል የንጋትን መንገድ የሚያመላክቱ ወደ ሰላምና መረጋጋት ሊወስዱ የሚችሉ በጎ ጅምሮችና ተቋማዊ እንቅስቃሴዎች መኖራቸውንም ማስተዋል ይገባል የሚሉት ዶክተር ንጉሱ የሀገሪቷን ችግሮች ከጠመንጃ አፈሙዝ ወደ ጠረጴዛ ዙሪያ ለማምጣት የሚደረጉ ጥረቶች ለንጋት መንገድ ጠራጊ ናቸው ይላሉ። ሀገራዊ ምክክር መጀመር አለብን ብለን ብዙ እርምጃ ሄደን፣ ወደ ስምንት የሚጠጉ ተቋማት ብዙ ስራ ከሰራን በኋላ መንግስት ለጉዳዩ በጣም ትኩረት ሰጥቶ ይሄ ነገር እንደውም በመንግስት ደረጃ ማንደግ ከሰጥቶት ሀላፊ የሚተሰቱት በአዋጅ ሊቋቋም ይገባል ብሎ ሀገራዊ ምክክር ኮሚሽን ተቋቁሟል። አስራ አንድ ኮሚሽነሮች ስራ ጀምረዋል እና ይሄ በኢትዮጵያ ታሪክ ሰምተንም አይተንም የማናውቀው ነገር። ሁለተኛ የተቋማትን ግንባታ በተመለከተ ባለፉት አምስት ዓመታት ውስጥ የማንክዳቸው በጣም ጠንካራ ተቋማት ተገንብተዋል። ለምሳሌ የሰብአዊ መብት ኮሚሽን እንደ ሁላችንም እንደምናውቀው ከአሁን በፊት ተለማምደን በማናውቀው ሁኔታ አገሪት ውስጥ ያሉትን ሰብአዊ መብትን በተመለከተ ያሉትን ነገሮች በሚገባ በግልጽ ለሕዝብ እያወጣ ለመንግስትም ለዓለም አቀፉም ማህበረሰብ በግልጽ እያወጣ መግለጫ ይሰጣል፣ ምክር ይለግሳል። እንዲህ እንዲህ አይነት ነገሮች እናያለን እና ይሄ በጣም የሚያበረታታ ትልቅ ነገር ነው። ከአሁን በፊት እንደዚህ አይነት ነገሮች ሲደረጉ ሁላችንም የምናስታውሰው እንደነዚህ አይነት ተቋማትን አፍ ማዘጋት ነበር የምናውቀው። ግን እነዚህ ተቋማት ተጠናክረው አሁንም ስራቸውን እየሰሩ ነው። ያለ የምርጫ ቦርድ ሌላው ጥሩ ምሳሌ ነው። ምርጫ ብዙ ጊዜ ኢትዮጵያ ውስጥ ተደርጓል። ባለፈው ጊዜ የተደረገው ምርጫ ግን አሁን መጨረሻ ላይ የተደረገው ምርጫ በማንኛውም መስፈርት በፊት ከተደረጉ ምርጫ ውስጥ በጣም የተሻለ ነበር። ኢትዮጵያ ለምትገኝበት የፖለቲካ አጣብቂኝ መፍትሄ ለማቅረብ የተጠነሰሰው ዴስቲኒ ኢትዮጵያ ሁሉን አቀፍ በሆነ ሂደት ያሳካውን ምክክርና በሪፖርት መልክ ይፋ ያደረጋቸውን የኢትዮጵያ አማራጭ መዳረሻዎች ያሰናዳው ከደቡብ አፍሪካ በተጨማሪ ሴናሪዮን በጥቅም ላይ አውለው የፖለቲካ ቀውሶቻቸውን መፍታት ከቻሉ እንደ ኮሎምቢያ፣ ጓቲማላ፣ ታይላንድ እና ሜክሲኮ የመሳሰሉ ሀገሮችን እንደ ምሳሌ በመውሰድ ነው። ዋና ዓላማውም ኢትዮጵያን እያጋጠሟት ያሉት ፈተናዎች ምንድን ናቸው? ከፈተናዎቹስ አንጻር ያሉት መጻኢ ዕድሎች ምን ምን ናቸው? ከእነዚህ መካከል ለኢትዮጵያ የተሻለ እድል እንዲመጣ መወሰድ ያለባቸው እርምጃዎችስ የትኞቹ ናቸው ለሚሉ ጥያቄዎች ግልጽና ገንቢ መፍትሄ ለማፈላለግ መሆኑን ተቋሙ ይገልጻል። ዶክተር ንጉሱ የጠቆሟቸውን ተቋማት ጨምሮ ሌሎች ዲሞክራሲያዊ ተቋማትን መገንባት አልተቻለም ሲሉ የሚከራከሩት ፕሮፌሰር መረራ እንደሚሉት ግን ዴስቲኒ ኢትዮጵያ ያሰባሰበው ቡድን በዝርዝር ባስቀመጣቸው እያንዳንዱ ሴናሪዎች መሰረት አሁን በኢትዮጵያ ፖለቲካ ውስጥ የሚታዩት ተግዳሮቶች ኢትዮጵያ ወደ ንጋት እንዳትጓዝ ማነቆ ሆነዋል ይላሉ። በአጠቃላይ ነጻዊ መንግስት ተቋማት የሚባሉ በዛን ጊዜ አንስተ የተረጋገንባቸው ይሻካሉ ብለን የገመናቸው ከፍርድ ቤት ጀምሮ፣ ከምርጫ ቦርድ ጀምሮ፣ ከጸጥታ አካላት ግንባታ ጀምሮ፣ ከአስተዳደራዊ ተቋማት ግንባታ ጀምሮ እነዚህ በሙሉ በእኔ እይታ ወደ ኋላ ነው የሄዱት እንጂ ወደፊት ሚቀጠሉበት ሁኔታ አይደለም። ለምሳሌ ፍርድ ቤት ፍርድ ቤት ሲፈታ ፖሊስ አልፈታም ይላል። የህግ በላይነት የሚባለው እንግዲህ ማን ነው የሚያዝበት ስትይ ያስቸግራል። ፍርድ ቤት ነው የሚያዝበት ወይስ ፖሊስ ነው? የምንገነባቸው ነገሮች እ የነበሩትን ሁሉ በአንዳንድ ነገሮች እየፈረሱ ቅድም እንዳልኩሽ ወደ ኋላ እየሄዱ ናቸውና ማደግ መገንባት ካልተቻለ ምንድን ነው? ሌላው በሴናሪዎቹ ቀረጻ ወቅት ተሳታፊ የነበሩት ምሁር ዶክተር አርካ ቦታ ናቸው። ዶክተር አርካ በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚዩኒኬሽን ክፍል መምህር ሲሆኑ የፖለቲካል ሳይንስ ተማሪዎችንም ያስተምራሉ። ኢትዮጵያ ወደ ንጋት እየተጓዘች ነው ማለት የሚቻለው ከግጭት ነጻ መውጣትንና በሰላማዊ መንገድ መታገልን ጨምሮ በንጋት ውስጥ የተካተቱት አስራ ሁለቱም ነጥቦች ሲፈጸሙ ነው የሚሉት ዶክተር አርካ። በተለይ በኢትዮጵያ ፖለቲካ ባለፉት ሶስት እና ከዛ በላይ ዓመታት የሚስተዋለው ሂደት አንገቱን ያላጠናከረ ሕጻን ልጅ አይነት ነው ይላሉ። ፖለቲካ ማለት የሕግ አስተዳደር ማለት ነው። ሕግ በላይነት ማለት ነው። ዛሬ ስናይ የሕግ በላይነት ምን ያክል ነው? በኢትዮጵያ እየተረበረ ያለው ፕራክቲስ እየሆነ ያለው ወደ ንዛት ለመጓዝ የሚችለው እና ማጓዝ የሚችል የምንድን ነው? ሕግ ነው። ይህንን ስናይ ደቀም ያለ ሁኔታዎችን ናል ሌላ ፖለቲካ ላይ የምናየው ነገር የግጭቶች፣ የመፈናቅሎች፣ የስደቶች መበራከት ዜጎች በሀገራቸው እንደፈለጉ በፈለጉበት ቦታ ህገ መንግስቱ እንደሚፈቅደው ህገ መንግስቱ እንደሚለው ዞሮ ሰርቶ፣ አግኝቶ፣ ለብሶ፣ አግኝቶ፣ አልምቶ፣ ለምቶ መኖር ያለመቻሉ ሁኔታዎች በዛት የምታየው መሆናቸውን ይሄ እንግዲህ ምንም የሚደበቅ ነገር አይደለም። ዶክተር አርካ ከኢኮኖሚውም አንጻር በንጋት እንደተቀመጠው ምጣኔ ሀብት እያደገ የግሉ ተሳትፎ ከመንግስት ካፒታል እድገት ጋር ተመጣጥኖ እየተጓዘ እና ሙስናን የሚያጠፋ ስራ እየተሰራ እንዳልሆነና ይልቁንም በተቃራኒው እየተጓዘ እንደሆነ ያመለክታሉ። እንኳን ዳ ቀርቶ መካከለኛ ደመወዝ የሚያገኝ መካከለኛ የኑሮ ደረጃ ላይ የሚገኝ ቤተሰብ እንኳን በኑሮ በጣም በሰዎች ያገታ ያለ ተሰማያለሽ ራስሽ ደግሞ የዛው አካል ስለሆች ሄደ ስታይ፣ የእቃዎች ዋጋ መናር፣ የምግብ እቃዎች ዋጋ መናር፣ የሚለበሱ ልብሶች ዋጋ መናር፣ የቤት ቁሳቁሶች ዋጋ መናር፣ ቤት ለመንገንባት የምፈልግ ሰው ብነት የሲሚንቶች ሰማይ ማውጣት፣ ይህ ያጨመረ ያልናረ ነገር የለም። ይሄ የኢኮኖሚ ሲትዌሽን። በዚህ አይነት ኢኮኖሚ ሲትዌሽን ኦስትሬሊ ኢትዮጵያ ወደ ንጋት ትጓዛለች ወይ ጥናታችን ይህንን ያመላክታል ወይ ስንል ከሁኔታው በብዙም እየተለወጠ እኛ እንደተመኘ ነው ንጋት ትግልን ተስፋ እንዳደረግ ነው ይነጋላታል እንዳለው አይነት ሳይሆን ከዛ ወደ ተቃራኒው አይነት ሁኔታዎች እየተከሰቱ ስመጡ በማየት በራሴ በኩል እኔ በጣም ይሰጋለሁ ዶክተር አርካን ከሁሉም የሚያሳስባቸው ግን የኢትዮጵያ ፖለቲካ ከቀራኔና ከጠላቻ ይልቅ የይቅርታና እርቅ አስተሳሰቦች በማህበረሰቡ ዘንድ እንዲሁም በመደበኛና ማህበራዊ መገናኛዎች በየዕለቱ ተቀባይነታቸው እየጨመረ ይመጣል ከሚለው የንጋት መዳረሻ ነጥብ የበለጠ እየራቀ መሄዱ ነው። ወደ አንድነት አያመጣንም፣ ወደ አንድ ሀገር ግንባታ አያመጣንም፣ ወደ ስላም መንገድ አያመጣንም። ያላንን ያን ናቸው። የዘውግ ፖለቲከኝነት ጨመረ። ኤትኒክ ፖለቲሳይዜሽን ጨመረ። ኢትዮጵያ የሰማንያ አምስት ብሔረሰቦች ሀገር እንደሆነች ግልጽ ነው። ይሄ ማንም የማይክደው ሪያሊቲ ነው፣ በምረት ላይ ያለ እውነታ ነው። እውነታን መካድ አይቻልም። ግን ከኮንቴክስ ውጭ አንዱ ብሄረሰብ ሌላው ብሄረሰብ ካላጠፈው የሚል ከሆነ ከብሔረሰብነት፣ ከብሄረሰብ ጥያቄነት ወደ ዘረኝነት የትና እኔ ቢቻል ነው ሌላው ላጥፋ ነው የሚሆነው። ይሄ አደገኛ ነው። ይሄ ከሴናሪዮ አላማና ከሴናሪዮ ቲችንግ ከኛ ጥናት ውጪ ነው የሚሆነው፣ ውጪ ነው የሚሆነው። ወንድማማችነትን፣ እህትማማችነትን ማራመድ የምን በደስቲኒ ዶኩመንት ውስጥ አለ። ይህ ትልቅ ቃል ነው። አንዱ ሌላው እንደ ወንድመ ካላየ፣ እንደ ጠላት ካየ፣ በአንገተ ካረደ ይሄ ነው አሁን እየመጣ ያለው በምክክሩ የተሳተፉትና ያነጋገርናቸው የሀሳብ መሪዎች የኢትዮጵያ አማራጭ መዳረሻዎች ተብለው የተቀረጹት ሀሳቦች እንደታሰበው ታሰበው ወደ ህዝቡ አለመስረጻቸውና የጥናቱ ተሳታፊ የነበረው መንግስትም እየተገበረ አለመሆኑ እንደሚቆጫቸው ይገልጻሉ። ሰነዱ በሰነድነት ብቻ ተንጠልጥሎ ቀርቷል ሲሉም ይሟገታሉ። የዴስቲኒ ኢትዮጵያ አስተባባሪ ዶክተር ንጉሱ ግን ተቋማቸው ከሃይማኖት አባቶች የታሪክ ባለሙያዎች፣ ከፖለቲካ ፓርቲዎችና ወጣቶችን ጨምሮ ከተለያዩ የህብረተሰብ ክፍሎች ጋር አሁንም ውይይቶችንና ሀገራዊ ምክክሮችን እያካሄደ መሆኑን ይገልጻሉ። በተለያዩ ጊዜያት ሊፈጠሩ ይችሉ ነበር ያሏቸው ግጭቶችን መክታት የቻሉ ተቃራኒ ሀሳቦችን ያስታረቁና መስማማትን የፈጠሩ የተለያዩ ውጤቶችንም ማየት ችለናል ይላሉ። ይህ ከሆነ ታዲያ የኢትዮጵያ ችግር ለምን እየተባባሰ ሄደ? ሀገራዊ ምክክሮቹ ካሉት ተግዳሮቶችስ ለምን ገዝፎ መውጣት አልቻለም? ስል ላቀረብኩት ጥያቄ ዶክተር ንጉሱ ለዚህ ተጠያቂው የፖለቲካ ባህላችን ነው ሲሉ ምላሽ ይሰጣሉ። ጠንካራ ተግዳሮች ተብሎ የሚጠቀሰው ነገር አሁንም የፖለቲካ ባህላችን፣ የፖለቲካ ባህላችን ለረጅም ዓመታት በፍጹም ምክክርን የማይፈልግ ከላይ ወደ ታች ሀሳብን የሚችል እንደውም ምክክርን የሚገፋ አይነት ሆኖ ነው የቆየ። መንግስታት የተቀየሩበት ሁኔታ፣ አንዳንድ የተለያዩ ፖሊሲዎች ሀገራችን ላይ የተደረጉበት ሁኔታ፣ ሌላው ይቅርና ህገ መንግስት የተረቀቀበትና ህገ መንግስት በስራ ላይ የዋለበትን ሁኔታ ሰዎች ሁሉንም ሰው በትክክል ያሳተፈ ምክክር የተደረገበት የተስማማንበት አይደለም። ጭነት ይበዛዋል፣ ጫና ይበዛዋል የሚሉት ነገር ነው እና ይሄ ከረጅም ጊዜ ጀምሮ የባህል የፖለቲካ ባህላችን እንደዚህ ምክክርን ከግምት ውስጥ ያላስገባ በመሆኑ እንደው አይደለም በቀላሉ አሁን ፖለቲካችንን ምክክሩን ይደዱ ምክክር አስፈላጊ ነው፣ ምክክር ይጠቅማል ብሎ በንድፍ ሀሳብ ደረጃ ዝም ብሎ ብንናገር ምንም የሚመጣ ነገር የለም። የፖለቲካ ባህላችን ይሄ እርስ በርስ ልዩነትን ማስተናገድ አለመቻል፣ ልዩነትን አለመታገድ፣ የተለየ ሀሳብን እንደ ጠላትነት መቁጠር የመሳሰሉት ነገሮች ውስጣችን የተጣቡን ከባድ ነገሮች ናቸው እና እነዚህ ነገሮች አሁንም የተወሰነ ጊዜ ምክክር በደንብ ሰርጾ ጠቃሚነቱ ገብቶን ተግባር ላይ መዋል እስከሚጀምር ድረስ የሚፈትኑን ነገሮች ሊሆኑ ይችላሉ። በፖለቲካው ባህል ዙሪያ ፕሮፌሰር መረራም ተመሳሳይ ሀሳብ አላቸው። ከሶስት አመት በፊት በዴስቲኒ ኢትዮጵያ ስር ተሰብስበው የኢትዮጵያን መዳረሻ የቀረጹ ሰዎች ዛሬ በድጋሚ አንድ ክፍል ውስጥ መገኘት መቻላቸውንም ይጠራጠራሉ። በጣም የሚገርምሽ በዛን ጊዜ ያወጣነው ነገሮች በዚህ የሚነጋገር የነበረው ሰዎች እርግጠኛ አይደለሁም። አሁን መነጋገር መቻላችን ሲናሪዮን በጋራ ተሰብስቦ ማውጣት በዛን ጊዜ በጋራ የጋራ እይታ የነበረን ሀገሪቷን በሀቅ እናሸጋግራለን ብለን እንትን ያለው በስልጣን ጉዳይ ሆነ በሌሎች መንገዶች እንዳልኩሽ እኮ አንዱ ተሳሪ ሆኗል። የታሰረ ያለ በሀገር ክደጠቀ ሰው ሀገር የማይገባ ለምሳሌ ሰው አጋለው ሚኒስቴር ሆነው ደግሞ ወደ ላይ ከፍ ያሉ አሉ። ከፖለቲካ ወደ ዳር ተገብቶ የተቃቢ ፖለቲክ ጎራውን የምንችለው ያክል አስተዋጽኦ እያደረግ የምንገኘው ሰው ሰዎች አለን። ስለዚህ በመጀመሪያ ደረጃ መሰብሰቡ የምንቻል አይመስለኝም፣ ማለት በጋራ ለመነጋገር የምንችልበት ሁኔታ መኖሩም እርግጠኛ አደለው። ይህ ከሆነ ታዲያ በኢትዮጵያ ለአመታት የተከማቸው የፖለቲካ ችግር እና በልሂቃን መካከል ያለው አለመግባባትና አለመተማመንን ለመፍታት ምን መደረግ አለበት ስል የንጋት መንገድ አልተሳካም የሚሉትን ፕሮፌሰር መረራን ጠይቄያቸዋለሁ። ሀቀኛ ብሔራዊ መግባባት ያስፈልጋል። ሀገሪቷ ከመገዳደር ፖለቲካ ወደ መደራደር ፖለቲካ መግባት አለባት ብለን እናምናለን። ይህንንም ስንገፋ ነበር። አሁንም አቋማችን ያ ነው። ሌላ እኮ ማጂክ ፎርሙላ የለውም። የተሳካላቸው ሀገሮች፣ ችግሮቻቸውን በተሻለ ሁኔታ ለመፍታት የሞከሩ ሀገሮች በዛ ነው። ከመገዳደር ፖለቲካ ወደ መደራደር ፖለቲካ ነው የገቡት። ሀገሪቷና ህዝቦቿን ወደ በውይይት በድርድር ችግሮቻቸውን መሰረታዊ የሆኑ ችግሮቻቸውን ወደ መፍታት ነው የሄዱት። እኛ ደግሞ ያለመታደለው ነው። ከንጉሱ መጨረሻ ዓመታት ጀምሮ ተመልሶ ታጥሞች ጋ ነው የሆነው ያ የሆነበት ምክንያት ምንድን ነው? ፖለቲካውን በመላይነት የሚመሩ ይበርት ግን የስልጣን የያዙ የፖለቲካ ሀይሎች ስልጣናቸውን ለመደላደል ስስፊት የሚሆን ወደ ድርድሩ መውሰድ ላይ ችግሮች አሉ። ሀገሪቷና የሕዝቦቿን ከገባችበት እጅግ በጣም አደገኛ የሆነ የፖለቲካ አጣብቂኝ በተለይም በጋራ ለማውጣት የተደረገው ስርጉ ነገሮች አልተሳኩ ሀገራዊ መግባባትን ለማምጣትና የንጋትን መንገድ ለመጀመር አሁንም ይቻላል የሚሉት ዶክተር አርካም በበኩላቸው መንግስትና ለብዙ ግጭቶች መንስኤ የሆነ ነው ያሉትን አዲሱን የማህበራዊ ሚዲያን ጨምሮ የተለያዩ አካላት ኃላፊነታቸውን ከተወጡ የንጋት መንገድ ቀላል ነው ይላሉ። ሁሉም ነገር በሂደት ነው። ክረፊት ወ በተለይ በተለይ ቅራኔዎችን፣ ግጭቶችን ለመፍታት እጅግ በጣም ቻይ መሆንን፣ እጅግ በጣም ወደ ሰፊ መሆንን፣ እጅግ በጣም ትዕግስተኛ መሆንን፣ እጅግ በጣም ጊዜ የሚፈጅና ጉልበት የሚፈጅ ነገር ነው። ይሄ የረሽ ጊዜ የታሪክ ችግር፣ የረሽ ጊዜ የባህል ችግር፣ የረሽ ጊዜ የሪወት አለም ግጭት የነበረባት ኢትዮጵያ ነች እኮ ጅንጉር ቁር ያለች ሀገር ነች እኮ። ስለዚህ ይችን አገር ወደ ተሻለ ደረጃ ለማሸጋገርና አንድነቷ የተነከረ ሉዓላዊነቷ የተጠበቀ ብሔረሰቦቿ የተፋቀሩባት ለምታድጋ በዓለም ደረጃ ላይ ታዋቂና ገናና ሁና የምትወጣ ሀገር ለማድረግ ሌበር ማድረግ ያለብን እኮ ሀያ አራት ሰዓት ሙሉ ነው። ለዚህም ወደ ህዝብ መውረድ፣ ህዝብ ማወያየት፣ ህዝብ ማስተማር፣ ህዝብ መቀስቀስ አስፈላጊ ነው። ጥላቻ እየሰፋ ነው። ጥላቻ በዛ። ይሄ ልክ አይደለም። ይህንን አሁንም ሌሌ ማቀራረብ ይቻላል፣ ማስቀረት ይቻላል። ዋናው መንገድ ጄት አይደለም፣ ታንክ አይደለም፣ መድፍ አይደለም፣ ጤት አይደለም፣ መነጋገር ማስተማር ነው። ዶክተር ንጉሱም እንዲሁ ሀገራዊ መግባባቱ አስፈላጊ መሆኑን መስማማት ብቻ ሳይሆን አሁን እንደ ዴስቲኒ ኢትዮጵያ ሌሎች መንግስታዊ ያልሆኑ ድርጅቶችና መንግስት በአዋጅ አቋቋመው ሀገራዊ ምክክር ኮሚሽን እየሰሩበት ያለው ጉዳይ መሆኑን ያሰምሩበታል። ሆኖም እስካሁን ብዙም ትኩረት አልተሰጠውም ያሉት እርቅና ይቅርታ በደንብ ተቋማዊ ቅርጽ ይዘው መጀመር እንዳለባቸው ጠቁመዋል። ግን አንድ በጣም መሰረታዊ የቀረብ ነገር ምንድነው? እርቅ እርቅ አላደረግንም እንደ ዝም ብለን የነበረውን ነገር ሰዎች አለን የሚሉትን ቅሬታ፣ ውስጣቸው ያለውን ቁጣ፣ ውስጣቸው ያለውን ቂም ወደ በቀል ሊሸጋገር የሚችል ማንኛውንም ነገር ኩርቻቸውን ቅሬታቸውን ቁጭ ብለን መስማት መጀመራለ። አንዱ ይህንን የሚያደርግ ሀገራዊ ምክክሩ ነው። ትኮሱ ግን ከዛም በተጨማሪ ሩዋንዳ፣ ደቡብ አፍሪካ የነበሩ ነገሮች የተቀረሱት እርቅና ይቅርታ በደንብ በጠነከረ ሁኔታ ስለዘበ እንጂ ምክክር ብቻውን ያን ነገር አያደርግም። እና ወደ እርቅና ወደ ይቅርታ የሚያመሩን ነገሮች በደንብ ተቋማዊ ቅርጽ ይዘው እነሱም ባህላችን ሆኖ መቀጠል ያለባቸው ያንን እኛም አሁን በቅርቡ የምንጀምራቸው የተለያዩ ነገሮች አሉ፣ ከሌሎች ተቋማት ጋር ሆነን ሌሎችም ተቋማት እንደዚህ እንደዚህ እያደረጉ እኔ ምንም ጥርጣሬ የለኝም ለውጥ ሊመጣ እንደሚችል እና ንጋት በኢትዮጵያ እንደሚመጣ። በዴስቲኒ ኢትዮጵያ አስተባባሪነት ከሶስት ዓመት በፊት በተዘጋጀው የኢትዮጵያ አማራጭ መዳረሻዎች ላይም በብቸኝነት ሀገሪቱን ወደ ዲሞክራሲያዊ ስርዓት ያሻግራታል ተብሎ የተቀመጠውን ንጋት ያዘለው ተስፋ ይሄ ነው ህጋዊ ተቋማት ማሻሻያዎችን አድርገው፣ የእርቅ ሂደቶች ተጠናክረው፣ ማህበራዊ ቅራኔዎች በጠረጴዛ ዙሪያ ተፈተው፣ ከቅራኔና ጥላቻ ይልቅ የይቅርታና እርቅ አስተሳሰቦች ተቀባይነት ጨምሮ በጋራ ሴቶች ላይ የተመሠረተ አንድነትን መፍጠር፣ ይህ ጣፈንታ በኢትዮጵያ ይሳካ እንደሆን በጊዜ ሂደት የሚታይ ይሆናል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ሰላሴ ለዝግጅቷ ለዝግጅቱ አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ዘወትር በየሳምንቱ ቅዳሜ በእንግድ ወልዴ እየተዘጋጀ የሚቀርበው የሳምንቱ ምርጥ ምርጥ ዜማዎች የሚሰሙበት ክፍለ ጊዜ ነው። የሙዚቃ ቃና ጤና ስልኝ። እንደምናመሻችው እንደምናመሻችሁ ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምረዋል። ሙዚቃዎቹ መራርጬ ወደ እናንተ የማደርሰውና እስከ አራት ሰዓት አብሬያቸው የማመሸው እንግዲ ወሌ ነኝ። በአሜሪካዊ እና እንግሊዛዊ ሙዚቀኞች የተቋቋመው ፍሊትውድ ማክ እጅግ ከታወቀባቸው ዘፈኖች አንዱ ነው። ዶንት ስቶፕ ቲንኪንግ አባውት ቲሞሮ ወይም በአጭሩ ዶንት ስቶፕ፣ ስለ ተበላሸው ዛሬ ሳይሆን ስለ ነገው እንድናስብና ነገን በተስፋ እንድንጠብቅ የሚመክር ዘፈን ነው። የቀድሞው የአሜሪካ ፕሬዚደንት ቢል ክሊንተን በ1992 ባደረጉት ስኬታማ የምርጫ ዘመቻ ማጀቢያ እንዲሆን የመረጡት ዘፈን ነው። የባንዱ አባል ክሪስቲን ማክቬይ ግጥሙን የጻፈችው ከሌላው የባንዱ አባልና የትዳር አጋሯ ጃን ማክቬይ ጋር መለያየቷን ተከትሎ ነው። ሌሎቹ የባንዱ አባላት ሊንዚ በኪንግሃም እና ስቲቭ ኒክስም ፍቅራቸው በማክተሙ እና በመለያየታቸው ምክንያት ባንዱ ሙዚቃውን በተጫወተ ቁጥር በመካከላቸው ከፍተኛ ውጥረት ይፈጠር እንደነበር ተነግሯል።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 ሁሉም ቤት ያፈርሳል አንቺ ቅናተኛ፣ ቆየት ካሉ የጸጋ የሸቱ ዘፈኖች ውስጥ አንዱ ነው። እንደምትወዱት ተስፋ አድርጋለሁ። ቅናተኛ በጸጋ ይሸቱ ነበር። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዘውትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃናን ነው። እስከ አራት ሰዓት አብሬያቸው የማመሸው እንግደ ወልዴ ነኝ። dreams are made of this ዩሪዝሚክስ በፍቅረኛሞቹ አኒ ሌኖክስ እና ዴቪድ ስቲዋርት በተመሰረተው የሁለት ሰዎች ባንድ በሰማንያዎቹ መጀመሪያ ላይ የተሠራ ሙዚቃ ነው። የሰው ልጅ ፍላጎቱን ለማርካት ሁሌም ፍለጋ ላይ እንደሆነና ይህም የማያቋርጥ እንደሆነ ይተርካል። አንዳንዶች ሊጠቀሙባቸው ይፈልጋሉ፣ ሌሎች ደግሞ መጠቀሚያ ለመሆን ይሻሉ እያሉ ነበር የዩሪዝሚክሶቹ አኒ ሌኖክስ እና ዴቪድ ስቱዋርድ። ያዝ ያዝ ጠበቅ አድርገኝ እያለ ነው ተወዳጁ ድምፃዊ ፀሐይ ዮሐንስ በዚህ ቆየት ባለ ዜማው። i uh -huh. You got all that to me. You of With the America American artist reading, sitting on the dock of the bay in Sitting in the morning sun, I'll be sitting when the evening comes, watching the ships roll in. Then I watch them roll away. yeah. I'm sitting on the dock of the bay, watching the tide. ከኦቲስ ሬዲንግ ተወዳጅ ዘፈኖቻ ነው ሲቲንግ ኦን ደ ዳክ ኦፍ ዘ ቤይ። ከጆርጂያ ወደ ካሊፎርኒያ ለአንድ ኮንሰርት ሥራ ጎራ ያለው ኦቲስ ሬዲንግ ከባህር ዳርቻ በአንድ ጀልባ ላይ እንደተቀመጠ ግጥም መጻፍ ጀመረ። ጅምሩን ይዞ ወደ ሜምፊስ ዘለቀ። በዛም ተባባሪ አቀናባሪው ስቲቭ ክሮፐር ግጥሙን ጨረሰለት። ኦቲስ ሬዲንግ ዘፈኑን እንደ ነገሩ ከቀረጸ ከቀናት በኋላ በአውሮፕላን አደጋ ሕይወቱ አልፏል። ያልተጠናቀቀው ዜማ ተለቆ የዘፋኙ ሕይወት ካለፈ በኋላ በሙዚቃ ቻርት ላይ አንደኛ የሆነ የመጀመሪያው ዘፈን ለመሆን በቅቷል። አንዳንድ የሙዚቃ ደረጃ አውጪዎች በሃያኛው ክፍለ ዘመን በመደመጥ ብዛት ስድስተኛ ደረጃን ሰጥተውታል። Sitting in the morning sun, I'll be sitting in the evening comes watching the ships roll in, and then I'll watch them roll away again. Yeah, I'm sitting on the dock of the bay, watching the tide roll away. Ooh, I'm just sitting on the dock of the bay. Just gonna sit on a dock bay, watching the time run away. Mm -hmm. I'm sitting on a dock of wasting time. Look like nothing's gonna change. Everything still remains the same. Don't sit at the dock of ብቸኝነትና ድብርት ያጠቃው ግለሰብ ባህር ዳር ቁጭ ብሎ ሲቆዝምና በሕይወቱ ስለገጠሙት አሉታዊ ሁኔታዎች ሲያብሰለስል ነግቶ ይመሻል። ዘፈኑ ማንንም ሰው ሊገጥሙ የሚችሉ አስከፊ ሁኔታዎችን በመግለጹና ሰዎች ከራሳቸው የሕይወት ሁኔታ ጋር በቀላሉ እንዲያዛምዱት በማድረጉ ተወዳጅ ሊሆን እንደቻለ ይነገራል። ለጥላውን ገሰሰ የዘንባባ ማርነሽ ለዛሬ ምሽት የሙዚቃ ቃና የመጨረሻ ምርጫ ያድርገዋሉ። አብራችሁኝ ስለቆያችሁ ቆያችሁ እያመሰገንኩ ሳምንት ቀጠሮ እንድትይዙ ጠይቃለሁ። እስከዛው መልካም ሳምንት ሰላም። የዘንባባ ማርነሽ ወለላሽ የረጋ Al coñajo el jumbo se reca Ich bin

እንግዱን ለሙዚቃ ቃና ዝግጅቱ አመሰግናለሁ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድሳ ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከፕሮግራም አቀናባሪ የንግዙ ታምሬ ጋር በዚሁ ተሰናበት። ነገ እሁድ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመልሳለን። በእኔ በኩል ሰላም፣ ደህና እደሩ። Hãy subscribe cho